የሲዳማ አንድነት ፓርቲ በምርጫው ዕለት ደረሱብኝ ባላቸው ችግሮች እስከረፋዱ አምስት ሰዓት ድረስ በውድድሮ የቆየ ቢሆንም ከዛ በኋላ ግን ራሱን ማግለሉን እዚህ አዲስ አበባ በሰጠው ጋዜጣዊ መግለጫና ለዲ ደብሊው በሰጠው ተጨማሪ ማብራሪያ ገልጸዋል። ይህንኑ መሰረት አድርገን የፓርቲው ሊቀመንበር አቶ ለማ ሆያቶን አነጋግረናቸዋል። በሀገር አቀፍ ደረጃ ከገዢው ፓርቲ ጋር የደረሱትን ስምምነት እየጣሰ የምርጫው ፍትሐዊነት ጥያቄ ውስጥ የገባበት ሁኔታ ስለነበረ ምርጫ ቦርድ ቀደም ሲል ካወጣቸው የደንቦች ባፈነገጠ መልክ የልዩ ፓርቲ ካድሬዎች ከሕዝቡ ካርድ እየሰበሰቡ የሚያጭቁበት ሁኔታ ነበረ። ቅርያ በሚባል ምርጫ ክልል ውስጥ የሕዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዘሪሁን ሽብሩ ይባላል። የእሱ ባሎች የምርጫ እንትን ምልክቱ አልመጣም ሙሉ በሙሉ እዛ የተወዳደረው የብልጽግና ፓርቲ ብቻውን ተወዳድረው ብቻውን አሸንፏል። የኛ ምልክት አልመጣም። ሰንተርያ በሚባል የኛ ታዛቢዎች የታሰሩባቸው ቦታዎች አሉ። ባጅ ተቀምተው የተባረሩበት ሁኔታ ነበረ ታዛቢዎቻችን ለምሳሌ ብንጠቅስ አርነጎና በሚባል ምርጫ ክልል ውስጥ አንድ መቶ ሀያ ስድስት ምርጫ ጣቢያ አለ። በአንድም ምርጫ ጣቢያ የእኛን ባጅ ለብሶ የገቡ የእኛ ታዛቢዎች አልነበሩም። ሁሉም የእኛ ባጅ ተቀምተው የገዢው ፓርቲ በእኛ ስም የራሱን ሲያፋ የሚል ባጅ ለብሶ ምርጫ ያካሄደበት አለ። ተመሳሳይ ብዙ ሁኔታዎች አሉ። ዝርዝር መግለጫውን መስጠት የምንችለው ከምርጫው ውጤት በኋላ ነው። ከምርጫው እራሳችሁን ካገለላችሁ ከምርጫ ቦርድ የምትጠብቁት ዳኝነት ምንድን ነው? አልናቸው አቶ ለማን። ምርጫ ቦርድ ውጤቱን መርምሮ ቅሬታ ያቀረብናቸውን ቅሬታዎች ክታቢ በሆነ መንገድ አጣርተው በስዳማ ብሔራዊ ክልል ዳግመኛ ምርጫ እንዲያካሄድ ነው የጠየቅነው። በጉዳይ ላይ የሲዳማ ክልል የምርጫ ቦርድ ኃላፊን አነጋግረናቸው ነበረም። እሳቸው አቤትታውን አጣርቼ ምላሽ እሰጣችኋለሁ ካሉን ሰዓት ጀምሮ ደጋግመን ስንደውልላቸው ስልካቸው አይሰራም ማለትም ከአገልግሎት መስጫ ክልል ውጭ ናቸው በማለቱ ሀሳባቸውን ማካተት አልቻለም። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም